ከፊታችን የካቲት እስከ ግንቦት የሚዘልቀው የበልግ ወቅት የተሳካ የዝናብ ጊዜ እንደሚሆን የኢትዮጵያ ብሔራዊ ሜቴሮሎጂ ኤጀንሲ አስታውቋል። ይህ ከሆነ የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው የተገለጸው 10 ነጥብ 2 ሚሊዮን ሰዎች 10 ከመቶ ራሳቸውን እንደሚችሉ በኤጀንሲው ይፋ የተደረገው የሰብዓዊ እርዳታ ጥያቄ ሰነድ አመልክቷል። እስክንድር ፍሬው የኢትዮጵያ ሜቴሮሎጂ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ዱላ ሻንቆን አነጋግሮ ተከታዩን ዘገባ ልኳል። በዝናብ ላይ ለተመሠረተው የኢትዮጵያ ግብርናና የዜጎች ህይወት ሁለት ወቅቶች በጉጉት ይጠበቃሉ፤ የበልግና የክረምት የዝናብ ወቅቶች። 10.2 ሚሊዮን ሰዎች እርዳታ ፈላጊ የሆኑበት የዘንድሮው ድርቅ ደግሞ ጉጉቱን ያበረተዋል። ሰሞኑን ታዲያ ተስፋ ሰጪ ትንበያ ከባለሙያዎች ተደምጧል። የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ እንዳለው ከየካቲት እስከ ግንቦት በሚዘልቀው የበልግ ወቅት በቂ ዝናብ ይኖራል። የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑ ለቪዮኤ አብራርተዋል። የኤልኒኖ ተጽዕኖ እየቀነሰ እየቀነሰ እንደሚሄድ ነው። ስለዚህ መኖ በየቀነሰ ስለሚሄድ አሁን በበልግ ጊዜ ኤልኒኖ ይኖራል ማለት ስፕሪንግ ማለት መጋቢት፣ ሚያዝያ ግንቦት አካባቢ የመቀነስ ሁኔታ አንድ ወደ ስምንት ስታቲካል ሞዴል ማለት በስታቲክስ የተሰላ እንደገና ወደ 15 ሞዴሎች ዲናሚካል ሞዴል የሚባሉ አሉ። በዓለም ደረጃ እነዚህ በሙሉ ታይተው የኤልኒኖ ሁኔታ እየቀነሰ እንደሚመጣ እስከ ስፕሪንግ ማለት እስከ ጸደይ ነው። ጸደይ የኢሮፒያን ጸደይ እየቀነሰ እንደሚመጣ ነው የምታየው ማለት ነው። ስለዚህ በዚህን ጊዜ ምንድነው የምታየው? በኢትዮጵያ ላይ የበልጉ ሁኔታ ምን ይሆናል የሚባለው የበልጉ ሁኔታ በአጠቃላይ በበልግ አብቃይ አካባቢዎች ጥሩ መደበኛና መደበኛ በላይ ከ80 እስከ 85 የመደበኛ እስከ መደበኛ የመሆን እድል አለው ማለት ነው። እዚህ የዝናቡ መጠን የዝናቡ መጠን ማለት ነው። ከመደበኛ በላይ ዘንባል። አዎ በጣም ጠቃሚ ነው ማለት ነው፣ በዛ አካባቢ ማለት ነው። ስለዚህ ይሄ በበልግ አካባቢ በጣም ጥሩ እንደሚሆን ነው የተነበረ ነው ማለት ነው። አሁን የድርቅ ሁኔታ ባለባቸው አካባቢዎች ጭምር ማለት ነው። ምስራቃዊ ክፍል ነው አብዛኛው ጊዜ አይደለም የተጎዳው። ስለዚህ በነዚህ አካባቢዎች የበልጉ ሁኔታ ጥሩ እንደሚሆን ተብሏል ማለት ነው። መንግስት ባለፈው ታህሳስ ይፋ ባደረገው የሰብአዊ እርዳታ ጥያቄ ሰነድ እንደተመለከተው የተሳካ የበልግ ዝናብ መኖር የእርዳታ ፈላጊዎቹን ቁጥር በመጠኑ ይቀንሳል። በተለይ የበልግ አብቃይ በሆኑ አካባቢዎች የተዘራው ሰብል ሲደርስ የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይፋ ከተደረገው 10 ነጥብ 2 ሚሊዮን ሰዎች አስር ከመቶ ራሳቸውን እንደሚችሉ በሰነዱ ተገምቷል። ከኢትዮጵያ የዝናብ ወቅቶች ዋነኛው በሆነውና ከሰኔ እስከ መስከረም በሚዘልቀው የክረምት ወቅትም መደበኛ ዝናብ እንደሚኖር ተስፋ ተደርጓል። አቶ ዱላ እንዳብራሩት ይፋ ትንበያ የሚሰጡት ጊዜው ሲቃረብ መሆኑን የጠቀሱት ምክትል ዋና ዳይሬክተሩ ጥሩ የዝናብ ጊዜ እንደሚሆን ግን ምልክቶች እየታዩ መሆኑን አስረድተዋል። እንግዲህ እንደምናየው ከሆነ የኤልኒኖ ክሰት ከዚህ ከመጋበት ድረስ ነው የሚቆይ ነው እየተባለ ያለው አሁን ማለት ነው። ሳይንሱ እያረጋገጠ ያለው ከዛ በኋላ ደግሞ ወደ ኒውትራል ማለት፣ ኤልኒኖም ላኒና የሚሆን ኮንዲሽን እውነታ አልደረሰም ማለት አሁን። ስለዚህ ምን ማለት ነው ይችላል። ለምንድን ሆነ ከሙቀት ወደ ቅዝቃዜ ሄደ ማለት ነው። ዘሎ አይሄድም ማለት ነው። ያን ኒውትራሉን ማለት ግልጽ ማድረግ አየሩ የበለጠ ውቅያኖሱ ትሮፒካል ፖስ ፓሲፊክ አካባቢ፣ ትሮፒካል ፓሲፊክ ምስራቃዊ ክፍል አካባቢ ስለሞቀ ነው ማለት ነው። ላሊና ማለት የዛ ተቃራኒ ነው ደግሞ፣ መቀዝቀዝ ማለት ነው። ከሙቀት ቀጥታ ዘለው ወደ ቅዝቃዜ የሚገባበት እውነታ የለም። አሁን እንዳየው ነው ከማለት ነው። ስለዚህ ምንድን ነው፣ ሁለቱ ገለልተኛ ሆኖ ያለ ነው ነው፣ ገለልተኛ ነው። ከመቀዝቀዝም ሊቀጥል የሚችለው ከመቀዝቀዝም ከመሞቅም አሁን ያለው እውነታ የሚያሳየው ገለልተኛ የመሆን እውነታ አለ ማለት ነው። በቃ ይሄ ነው ማለው ማለት ነው። ገለልተኛ የሚሆን ከሆነ ማለት ዝናብ የመኖር ድሉ ሰፊ ነው ያለው ገለልተኛ የሚሆን ከሆነ ደግሞ መደበኛ ሁኔታ የሚሄድ ሁኔታ አለው ማለት ነው። ምክንያቱም እነዚህ ተጽዕኖት ኤልኒኖ እና ላኔና ከዛ ከኤልኒኖ ከላኔና ገለልተኛ ነው ከተባለ ሌሎች ድራይቪንግ ፎርሶች አሉ። ምክንያቱም ኤልኒኖ ብቻ አይደለም ሌሎች የዝናብ እጥረት ሊያስከትሉ የሚችሉ ሁኔታዎች የሚያስጨምሩ አሉ። ስለዚህ ትሮፒካል ኮንቨርጀንስ ዞን አለ፣ ትሮፒካል ሳይክሎን አለ፣ ዊንድሺር አለ፣ ብዙ ነገሮች አሉ። ይሄንን ነገር ላይ ሊያመጡ እንችሉ ማለት ነው። አሁን ለዚህ ድርቅ ነው ድርቅ አይደለም ማለት መተንበያ አንችልም። አሁን አሁን ግን በአጠቃላይ ኤልኒኖ ነጻ እንዲሆናለን ብለን ነው የምናስበው ማለት ነው። ያ ኤልኒኖ ነጻ ከሆን ጥሩ የሚሆን እውነት አለ ማለት ነው። አጠቃላይ ማለት ነው የምናየው ማለት ነው። እነዛ ቅድም የተጠቀሱት ሌሎች የዝናብ እጥረት የሚያስከትሉ ሁኔታዎች ካልተከተሉ፣ ካልመጡ በስተቀር ከኤልኒኖ ግን ነጻ እንሆናለን ብለን እንገምታለን ያለ ከኤልኒኖ ነጻ እንደሆነ እነዛ ደግሞ ያ ድሮ የሚከሰቱት ናቸው ማለት ነው። ድሮ የምመከተቱ ስለሆኑ ይህን በኛ አካባቢ ያለው እውነታዎች ጥሩ ሊሆን ይችላል ማለት ነው። በአሁኑ ወቅት በተለያዩ አካባቢዎች እየታየ ያለው የዝናብ ሁኔታም በተለይ ምርት በተሰበሰበባቸው አካባቢዎች ጥቅም እንደሚኖረው አቶ ሉላ አብራርተዋል። ይህ ባልተደረገባቸው አካባቢዎች ግን ጉዳት ሊኖረው እንደሚችል ጠቅሰዋል። እናም ምርትን በጊዜ መሰብሰብ እንደሚገባ አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ